ከSBS ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ሊጎብኙ። ዶክተር ወብሸት ተስፋዬ በካምብራ ዩኒቨርሲቲ የመድኃኒት አጠቃቀም ተመራማሪና በአውስትሬሊያ ኢትዮጵያውያን ተመራማሪዎች ኔትወርክ አባል። እንደሚታወቀው በአሁኑ ወቅት የኮቪድ አስራ ዘጠኝን መድኃኒትና ክትባቶችን በማፈላለግ ላይ ይገኛሉ። በመላው ዓለም ያሉ ሳይንቲስቶች በዚህ ዘርፍ የተሰማሩ። በአሁኑ ወቅት የክትባቱን የማግኘቱ ሂደት በተለይ በምን ደረጃ ላይ ይገኛል? በጠቅላላው በመላው ዓለም ኢትዮጵያን ጨምሮ። አመሰግናለሁ ካሳሁን በድጋሚ ስለጋበዝከኝ ፕሮግራም ላይ ኮቪድ በጣም ብዙ ሰርቾችን ወይም ጥናቶችን አነቃቅቷል። አብሶ ደግሞ ካለው አስቸኳይ መፍትሄ ፍለጋ ጋር በተያያዘ የክትባቶች የማግኘት ነገር የመጀመሪያ ቅድሚያ የሚሰጠው ነገር ሆኗል። ምክንያቱም ያው አገሮች ወደ ተለመደው እንቅስቃሴያቸው ተመልሰው ኢኮኖሚያቸውን ወደ ነበረበት የመጀመሪያ ሁኔታ መመለስ ስለሚፈልጉ ያው ክትባት ማግኘቱ የመጀመሪያው ቅድሚያ የተሰጠው ነገር ሆኗል። ክትባት ከማግኘት አንጻር የቱ ጋ ነን የሚለው ነገር ክትባት እንዲሁም ደግሞ አዲስ መድኃኒት ማግኘት የሚለው የተለያዩ ደረጃዎችን አልፎ ነው ወደ ገበያ የሚቀርበው። ወደ ገበያ ቀረበ ሲባል አንድ ክትባት ዝም ብሎ እንደሚወራው ሳይሆን በጣም ብዙ በጣም ብዙ ዓመታት የሚፈጁ ወደ አራት ደረጃዎች ያሉት ፕሮሰስ ነው። የመጀመሪያው ፕሪክሊኒከል የምንለው ስቴጅ አለ። ያ ማለት ሰው ላይ ሳይሆን የተለያዩ እንስሳዎች ላይ የሚደረጉ ጥናቶች ላይ መሰረት ተደርጎ ያ ነገር የሚፈለገውን ውጤት ያመጣሉ የሚለውን ለማየት የሚጠቅም የመጀመሪያው ደረጃ ነው። ከዛ ቀጥሎ ፌዝ ዋን፣ ፌዝ ቱ፣ ፌዝ ትሪ የምንላቸው ደግሞ ደረጃዎች አሉ። እነዚህ ሰው ላይ የሚሞከሩበት ደረጃ ነው። ፌዝ ዋን የምንለው የመጀመሪያው የተወሰኑ ሰዎች ላይ የተዘጋጀው ክትባት ወይም መድኃኒት ሰው ላይ ምንም አይነት ጉዳት አያስከትልም ወይ የሚል የተወሰኑ ሰዎችን በማካተት የሚሰራ ጥናት ነው። ከዛ ፌስ ቱ ላይ ይህን ነገር ሰፋ አድርገን በምን ያህል መጠን ቢሰጥ ነው ምንም ጉዳት ሳያስከትል ግን የሚፈለገውን ውጤት ሊያመጣ የሚችለውን የሚለውን በመቶዎች የሚቆጠሩ ሰዎች በማካተት የሚሰራ ጥናት ነው። ከዛ ደግሞ ፌስ ስሪ የምንለው ወይም ሶስተኛው ደረጃ ላይ ይገባል። ያ ደግሞ በሺዎች የሚቆጠሩ ሕዝቦች ላይ አንዳንድ ጊዜ በመቶዎች ብቻ ሰዎች አካተህ ላታያቸው የምትችላቸው ጉዳቶች ሊኖሩ ይችላሉ። ብዙ ሰው ባካተት ቁጥር እነዚህን ነገሮች ለማግኘት ይረዳል። በዛ ላይ ደግሞ ውጤታማነቱን በእርግጠኝነት ለመናገርም ችል ደረጃ ነው ማለት ነው። ስለዚህ እነዚህን ሁሉ ካለፈ ካለፉ በኋላ ነው እንግዲህ ክትባቶች፣ እንዲሁም መድኃኒቶች ውጤታማ ናቸው ተብለው ለገበያ የሚቀርቡት ማለት ነው። በዚህ ሂደት ላይ ያሉ የተለያዩ መድኃኒቶች፣ ክትባቶች አሉ። በአሁኑ ሰዓት ለኮቪድ ናይንቲን ወደ ከመቶ ሰባ በላይ አብዛኞቹ መድኃኒቶች ወይም አብዛኞቹ ክትባቶች ፕሪክሊኒካል ወይም ሰው ላይ ገና ያልተሞከሩ ናቸው፣ ግን ፌዝ ዋን ፌዝ ቱ እና ፌዝ ትሪ ላይ ወደ ሀምሳ የሚጠጉ ወደ አርባ ሰባት አካባቢ ክትባቶች አሉ። ፌዝ ትሪ የምንለው ወይንም ደግሞ እሱን ካለፉ በጣም ወደ ገበያ ይቀርባሉ ብለን የምናስባቸው ወደ ሰባት ክትባቶች ናቸው አሉት። ዓለም ላይ ማለት ነው አጠቃላይ እና ከዛ ክትባት ቢገኝ ነው ኢትዮጵያም ምናልባት ከተጠቃሚ ሀገሮች ውስጥ ልትካተት የምትችለው ማለት ነው። ካሳሁን፣ በጥቅሉ አሁን እንዳነሱት በእርግጥ በዚህ በተለያዩ አራት ደረጃዎችን አልፎ ነው ይሁንታ ከገኘ በኋላ ለሕዝብ ጥቅም ላይ እንዲውል ወይም ክትባቱን እንዲወስዱ የሚደረገው እና በዚህ በምዕራፍ ሶስት ላይ ወይም ፌስሪ ላይ ያሉ ወደ ሰባት ተፎካካሪ ክትባቶች አይነቶች አሉ ከዛ ውስጥ የትኞቹ ናቸው አሁን በቅድሚያ ጎልተው ግንባር ቀደም ሆነው ነው በቅርቡ ምናልባትም ለሰዎች ጥቅም ላይ ይውላል ተብሎ የሚታሰቡት የመጀመሪያውና ዋናው ቀድሞም ወደ ምዕራፍ ሶስት ጥናት ውስጥ የገባው አስትራዜኔካ የሚባለው ድርጅት እየፈጠረ ያለው ቫክሲን ነው። ያ ክትባት ካሁን በፊት በሺዎች የሚቆጠሩ ሰዎች ላይ ተሞክሯል። አሁንም እየተሞከረ ነው። ምናልባትም በዚህ አመት መጨረሻ አካባቢ ወይም በሚቀጥለው አመት መጀመሪያ አካባቢ ሊጸድቅ የሚችል መድኃኒት ክትባት ነው። ስለዚህ እሱ አለ። ሌላኛው ደግሞ ሞደርና የሚባል ካምፓኒም እያመጣው ያለ ክትባት አለ። በዛ ላይ ደግሞ ሩሲያ ውስጥም ቻይና ውስጥም የተሞከሩ ክትባቶች አሉ። በራሳቸው ሀገር ውስጥ ለተወሰኑ ከፍተኛ ሪስክ ላይ አላቸው ለተባሉ ሰዎች የሚሰጡ ክትባቶች ያጸደቋቸው አሉ። እነዚህ ሁሉ ክትባቶች አሉ። ግን የአስትራዜኒካው ከእንግሊዝ ዩኒቨርሲቲ ኦፍ ኦክስፎርድ እየተሰራ ያለው ክትባት ነው የመጀመሪያው ወደ ገበያ ይቀርባል ተብሎ እስካሁን ጥሩ ደረጃ ሄደው ማለት ነው። እስካሁን ባሉት ቅርብ ከተባሉት የክትባት አይነቶች ውስጥ በምን ያህል ጊዜ ውስጥ ነው? ግማሾች በእስከ አሁኑ አመት መጨረሻ ዲሴምበር ላይ ብለው ተስፋ የሚያደርጉ አሉ። ሌሎች ደግሞ ምናልባት በሚቀጥለው አመት መጀመሪያ ወራት ግድም ላይ ሊሆን ይችላል ብለው የሚላሉ ፣ ሌሎች እንደ ማረቀውም እስከ ጁን ድረስ የሚወስዱ አሉ። በአሁኑ ወቅት ምን ደረጃ ላይ ይገኛል የሚል ተስፋ ነው? በዚህ አመት ወይስ በቀጣዩ? ይህንን ነገር በእርግጠኝነት ለመናገር ትንሽ ከባድ ነው የሚሆነው። ምክንያቱም የክትባቶችን ክሊኒካል ትራያል የሚባለው አሁን እየተደረጉ ያሉ ጥናቶች በመሰረቱ የቫይረሱ ስርጭት በአገናዘበ መልኩ ነው የሚሰሩት እና ቫይረሱ ስርጭት ያለባቸው ቦታዎች ላይ ተሞክረው መሆን መቻል አለበት እንደሚከላከሉ እና እንደማይከላከሉ መረጋገጥ የሚችለው ማለት ነው። አሁን አንዳንድ ሀገሮች ላይ የቫይረስ ስርጭቱ በጣም ስለቀነሰ ክትባቱንም ብትጠቀመው በቂ የሆነ ምላሽ ላታገኝ ትችላለህ እና ለምሳሌ እንግሊዝ ላይ ያለው ክትባት ሌላ ሀገር ላይ ተወስዶ ሊሞከር ይችላል እና እነዚህ ነገሮች ያው ትንሽ ጊዜ ሊወስዱ ይችላሉ። ኮቪድ አገሮችን በደንብ አስተባብረዋል፣ ግን የዛን ያክሉ ደግሞ ትንሽ ያለው የሪስትሪክሽን ነገሮችን ትንሽ ያጓትታል እና የዩኒቨርሲቲ ኦክስፎርዱ ክትባት በዚህ አመት መጨረሻ ወይም ደግሞ እስከ ጃንዋሪ ድረስ ወደ ገበያ ሊቀርብ ይችላል ግን ዋናው ነገር የሚያመርቱበት መጠን መጀመሪያ ላይ በጣም ትልቅ ሊሆን አይችልም። ያው የተለያዩ ሀገሮች ከእነሱ ጋር እየተፈራረሙ ነው በአሁን ሰዓት የተወሰኑ ሰፕላዮችን ለማግኘት ግን በምንፈልገው ደረጃ በምንፈልገው መጠን ዓለም ላይ ሰውን ክትባት ለመስጠት በሚያስችል ደረጃ እስከ ሁለት ሺህ ሀያ አንድ መጨረሻ ድረስም ማድረግ ከቻልን በጣም ጥሩ ነው የሚሆነው። ግን የተለያዩ የፖለቲካ ግፊቶች ያሉባቸው ሀገራቶች አሁን ለምሳሌ ከምርጫ ጋር ተያይዞ አሜሪካ ጥናቶቹን ሳያልፉም አናውንስ ሊደረግ የሚችሉበት ነገሮችም እንዳሉ ፍንጮች ይታያሉ። እና ይህንን ነገር እውነት መናገር፣ በዚህ ጊዜ በዚህ ወር ይወጣል ብለህ መናገር ትንሽ ከባድ ነው የሚያደርገው ከሳይንሱም በዛ ላይ ደግሞ ተያይዘው ካሉ ውስብስብ ሶሲዮ ፖለቲካል ሁኔታዎችን በመነሳት ማለት ነው ከሳ የፖለቲካውን ጉዳይ አንስተዋል። በእርግጥ አሁን ሳይንስና ፖለቲካ እየተጋጩ ያሉበት ወቅት ነው። በተወሰኑ ስቴትስ የምርጫ ጊዜ ደርሰዋል። ፕሬዚደንት ትራምፕ ከፍተኛ የሆነ ጫና ውስጥ ነው ያሉት። ቁጥራቸው ከመቶ 74 ሺህ በላይ የሆኑ አሜሪካውያን ሕይወታቸውን አጥተዋል። በዚህ ና ተቀናቃኛቸው ባይደንም ይህንኑ በአጽንኦት እየገፉበት ነው ያሉት የእሳቸው አንዱ ደካማ ጎን አድርገው አጉልቶ ይጠቀሙበት ነው። ከዛ አኳያ ሳይንቲስቶች ላይ ሌላው ቀርቶ በሳይንስ ዘርፍ እውቀት የሌላቸው ሰዎች በቀረቧቸውን መድኃኒቶች ለማስተዋወቅ እየሞከሩ ነው። ከዚህ ቀደምም የተለያዩ የመድኃኒት ስሞችን ጠርተው እንደዚሁ ሰዎች ሊጠቀሙ እንደሚችሉ እየገፉ ያሉ አውስትራሊያ ውስጥም እንዲሁ ሰሞኑን ከአንድ የክትባት አምራች ኩባንያ ጋር የአውስትራሊያ መንግስት፣ ስኮት ሞሪሰን ሳይፈራረሙ ተፈራርም ያለው ሁሉ ብለው ቀደም ብለው ተናግረው ነበር። የዚህ አይነቱ የፖለቲከኞች ራሳቸውን የክትባቱ ቻምፒየን አድርገው ለመቅረብ ሲሉ በሳይንቲስቶች ላይ የሚፈጥ ጥሩ ጫና ትክክለኛውን የሆነ ፕሮሰስ ሳያልፍ ምዕራፍ ሶስት ላይ ያለውን ለህዝብ እንዲቀርብ ቢደረግ ያ ጉዳት አያደርስም ወይ በህዝብ ጤና ላይ ያ አሳሳቢ ነው ለእናንተ በእንደዚህ አይነት ዘርፍ ላላችሁ ተመራማሪዎች አዎ ይሄ በጣም ጥሩ ጥያቄ ነው ካሳሁን ያው እንዳልከው ፖለቲካውና ጤናው አሁን ትንሽ ነገሮችን በጣም የመወሳሰብ ነገር አለ አንዳንዱ ከምርጫ ጋር በተያያዘ ሊሆን ይችላል ያው ምርጫ ከመምጣት ጋር ተያይዞ ሊሆን ይችላል። አንዳንዱ ደግሞ እንዲሁም ከተቀናቃኙ ጎልቶ ለመታየት የተለያዩ ነገሮችን ሲናገሩት አስተውላለህ። ያው እንደጠቀስከው የአሜሪካው በጣም ጥሩ ምሳሌ ነው። ከዚህ በፊት ሃይድሮክሲ ክሎሮኪን የሚባልን መድኃኒት በጣም መከላከል ይችላል ተብሎ ነበረ። የአሜሪካው የመድኃኒት ቁጥጥር ኤጀንሲ አፕሩቭ አድርጎት ነበረ፣ ግን በጊዜ ሂደት ምንም ለውጥ እንደማያመጣ ሲታወቅ ያው ደግሞ መልሰው ከነበረበት ስታተስ አንስተውታል ማለት ነው። አሁንም ሰሞኑን ደግሞ ኮንቫለሰንት ፕላዝማ የሚባል ከዚህ በፊት ከኮቪድ ናይንቲን ካገገሙ ሰዎች ደም ተወስዶ በጣም በኮቪድ ጽኑ ህሙማን ላይ ተሰጥቶ ከሞት ያስችላቸዋል ተብሎ የሚታሰብ መድኃኒት አለ። ይሄን ኮንቫለሰንት ፕላዝማም ለኢመርጀንሲ ዩዝ ብለው ኤፍዲዎች አሁን አፕሩቭ አድርገውታል፣ የአሜሪካው ማለት ነው። ግን በጣም ትልቅ ትችት ደርሶበታል። ዋናው ምክንያት ምንድን ነው? ኮንቫለሰንት ፕላዝማ ከዚህ በፊት የተለያዩ ተላላፊ በሽታዎች ለመከላከል ጥቅም ላይ ውሎ የነበረ ቢሆንም ክሊኒካል ትራያል ራንደማይዝ ትራያል የምንለው ማለት ጥሩ አይነት ጥናት የምንላቸው ራንደማይዝ ትራያል ወይንም ደግሞ ከሆነ ግሩፕ ጋር አወዳድረህ መሆን መቻል አለበት። ያንን መድኃኒት ካልወሰዱ ግሩፖች ጋር አወዳድረ ሊሆን ይገባል። ይሄ መድኃኒት ጥሩ ይሰራል ልትል የሚችለው ማለት ነው እንደዚህ አይነት ጥናቶች ባላለፈበት ሁኔታ የተወሰኑ ኦብዘርቬሽናል የምንላቸው ወይንም ደግሞ የተወሰኑ ሰዎች ብቻ ተሰጥቷቸው እነዚህ ሰዎች ከሞት አድኗል ብለህ አፕሩቭ ማድረግ ትንሽ የተቻኮለና ምናልባትም ለወደፊት ያልታሰበ ነገር ሊፈጥር የሚችል ነገር ነው የሚል ብዙ ትችት አስተናግዷል። እንዲሁም የአሜሪካ አጠቃላይ መድኃኒት ቁጥጥርና ኤፍዲኤ የምንለው ማለት ነው፣ የመድኃኒት ቁጥጥር ኤጀንሲው በጣም ነገሮችን በፍጥነት እያደረገበት ያለው ሁኔታ ምናልባት ለወደፊት ክትባቶችንም ሲያጸድቅ በችኮላ እንዳያጸድቅ ከፖለቲካ ግፊቱ አንጻር የሚል ነገር አለ። የተለያዩ ሀገሮችም ራሽያ ውስጥ የምታየው የመጀመሪያ ክትባት በቂ የሆኑ ስቴፖችን ሳያልፍ አፕሩቭ አድርገው ጭራሽ ያው ፖለቲካል እንደሆነ የምታውቀው ስፑትኒክ ፋይፍ ብለው ፉክክር በሚመስሉ ሁኔታ ክትባቱን ስያሜ ሰጥተውታል። ግን ያም ፌስ ትሪ የምንለውን ክሊኒካል ቻል ገና አላለፈም እና እውነት ለመናገር ኢትዮጵያ ውስጥም ብትሄድ መጀመሪያ አካባቢ ትራዲሽናል ሜዲሲን አለን ወይንም ደግሞ በእርግጠኝነት አግኝተናል ብለው የተናገሩትን ነገርም ያስታውሰኛል። ምክንያቱም የለም ምንም ነገር እስካሁን ድረስ የታተመ ወይንም ደግሞ ለጥቅም የዋለ የምናቀው ወይንም ደግሞ እኔ በእኔ ፍለጋ ያገኘሁት ነገር የለም። ግን መጀመሪያ ላይ የተወሰኑ ባለስልጣኖች እንደዛ የማለት ነገር አይተናል እና ለፖለቲካ ግብዓት ከመጠቀም አንጻር የሚደረገው ነገር ነገሮችን ትንሽ እያወሳሰበ ነው። ያው ይገባኛል። አሁን የወረርሽኙ ነገር ኢኮኖሚውንም ፖለቲካውንም ሁሉንም ነገር ላይ ተጽዕኖ ከመፍጠሩ አንጻር ስልጣን ላይ ያሉት ሰዎች ነገሮችን ለመቆጣጠር ሁሉንም ነገሮች ለማድረግ ይሞክራሉ እና ከዛ ጋር የሚያያዝ ነው የሚሆነው። ግን በጣም የሰው ሴፍቲ የሚለው ነገር ወይም ደግሞ ጤንነቱን የጠበቀ ነገር መስጠት የሚለው ላይ በጣም ትኩረት ሊሰጥ የሚገባበት ነገር ነው እና የሚያሳስብም ነገር ነው። እውነት ለመናገር ሀሳቢነቱ እንደዚሁ በፖለቲከኞቹ ዘርፍ ብቻ ሳይሆን በሳይንቲስቶችም በኩል ከዚህ በፊት ከማንም የተሻለ ከፍተኛ አመኔታ በህዝብ ዘንድ አሳድረው የነበሩ ሳይንቲስቶች ነበሩ። የኮቪድ-19 ወረርሽኝ ከመጣ በኋላ አሁን በቅርቡ ያየን ያለ ነው። በተለይ አሜሪካን ውስጥ የሲዲሲ ጋይድላይንስ ወይም መመሪያዎች እንደዚሁ እየላሉ መጥተዋል። በፕሬዚደንቱ ባደረባቸው ጫና የተነሳ የተወሰኑ ሳይንቲስቶች ብቻ ናቸው አሁንም ጠንክረው ቆመው ያሉት ለመርሁ ሲሉ እየተከራከረው ያሉት። ያ የህዝብን አመኔታ በሳይንቲስቶች ላይ እየሸረሸረ ከመጣ ወደ ፖለቲከኞች ች የማደር ዝንባሌ ካሳዩ ያስ መድኃኒቱን የመቀበልና አመኔታ የማሳደር በክትባቶቹ ላይ ወይም ክትባቱን አንወጋም የሚሉ ነገሮች ሊያስከትሉ አይችሉም? የዚህ አይነት ስጋቶች አሉ በእናንተ ዘንድ? አዎ፣ ካሳሁን፣ ያው ቅድም እንዳልኩት በተለያዩ ምክንያቶች ፖለቲከኞቹ ይህንን ነገር ለራሳቸው እንደ አሸናፊ ሆነው የሚወጡበትን ሁኔታ ለማሳየት ነው የሚሞክሩት። አሜሪካ ውስጥም ሲዲሲን ፈንድ እስከ መቀነስ ወይም እስከ መቁረጥ ማስፈራራት ነገሮችን ታያለ። ዋናው ደግሞ የአሜሪካ የተራራፊ በሽታዎች ኤክስፐርት የምትለው ዶክተር አንቶኒ ፋውቺ እሱንም ተአማኒነቱን ለማሳጣት በትራምፕ አስተዳደር ሲደረግበት የነበረው ጫና አስተውለናል። እነዚህ ነገሮች በጣም አስቸጋሪ ነው የሚሆኑት። በተለይ ደግሞ አሁን አለማችን በጣም በተከፋፈለችበት በፖለቲካ አስተሳሰብ በጣም በተከፋፈለችበት ሁኔታ ለወደፊት ለሳይንስም ፈተና የሚሆንበት ጊዜ ነው የሚሆነው። ከዚህ በኋላ ሰው ስለ ሳይንቲስቶችና ስለ ሳይንሳዊ ውጤቶች የሚኖረው ግንዛቤ በእርግጠኝነት ትንሽ ለየት ያለ ነው የሚሆነው። ምክንያቱም በድፍረት ፖለቲከኞች ሳይንቲስቶችን ሲቃረኑ በተለያዩ ሀገሮች ውስጥ አይተናል እና ይሄ ደግሞ የሆነ ጥናትም አሁን አሜሪካ ውስጥ የተደረገ ነበረ ባለፉት ሳምንታት ክትባቱ ቢመጣ ክትባቱን ተወስዳላቸው የተብለው ተጠይቀው በዛ ጥናት በጣም ብዙ የምትለው ሰው አንወስድም ወይም ደግሞ ለመውሰድ ፍቃደኛ አይደሉም። ምክንያቱም ከተለያየ ኮንስፓይረሲ ቲዮሪ ጋር የማያያዝ ነገር ካለውን ፖለቲካ ክፍፍል በጣም በሚያሳይ ሁኔታ አሁን ለምሳሌ የሪፐብሊካን ደጋፊ የሆኑ ሰዎች አንወስድም ማለት ፕሮባቢሊቲ ታያለህ። እና ይሄ የሚያሳየው የፖለቲካ መከፋፈሉ ፋክቹዋል የሆኑ ነገሮችን ወይም ሳይንስ ያረጋገጣቸው ነገሮች ላይም ራሱ በጣም ተጽዕኖ ሊፈጥር እንደሚችል ነው፣ ለወደፊት ማለት ነው። ካሳሁን ሌላው ከፖለቲካውን ባሻገር እንደዚሁ ከሃይማኖት ዘርፍም ላይ አሉታዊ አመለካከት ያላቸው አሉ። በተለይ የፖለቲካ ነጻነቱንም ሆነ የእምነት ነጻነትን እንደዚሁ ግምት ውስጥ በማስገባት የእኛ ሃይማኖት አያፈቅድም፣ ይህንን አናደርግም የሚሉም አሉ። ይሄ የሕዝብ ጤና ጉዳይ ነው። ተወሰነ ግሩፕ አልታከመም ወይም ክትባቱን አልወስድም ካለ ምን መደረግ አለበት? በርግጥ አውስትራሊያ ውስጥ ማንዳቶሪ ለማድረግ ወይም አስገዳጅ ለማድረግ እየታሰቡ ነው። ሁሉም ሰው የመከተብ ግዴታ እንዲኖርበት ይደ ያደረጋል የሚል ከአሁኑም ክርክር ያስነሳል። በእርግጠኝነት የዚህ አይነት ውስጥ የተወሰነ ቡድን በሃይማኖት ወይም በሌላ ሰበብ አንከተብም የሚሉ ነገሮች ከመጣ የክትባቱን ዋጋ ወይም ኮቪድ 19ን በቁጥጥር ስር የማዋሉን ተግዳሮት ምን ያህል አዋኪ ያደርገዋል? ምንስ መደረግ አለበት? ይላሉ። ሰሞኑን ትንሽ አውስጥራያ ውስጥም ጭምር አንዳንድ ውዝግብ ያስነሱ ነገሮች አሉ። አብሶ ከካቶሊክ ቤተክርስቲያን እና ከግሪክ ኦርቶዶክስ ጋር በተያያዙ የተወሰኑ ሰዎች አሁን፣ ለምሳሌ ዩኒቨርሲቲ ኦፍ ኦክስፎርድ እያጠናው ያለው ክትባት ከተሰራበት ማቴሪያል አንድ በመነሳት መጀመሪያ ከተሰራበት ማቴሪያል በመነሳት ሃይማኖታችን አይፈቅድም ያንን ነገር ለመውሰድ የሚል ነገር ተነስተዋል። ግን እያሉ ያሉት ነገር አማራጭ ክትባቶች እስካሉ ድረስ ገበያው ላይ ያንን ክትባት ለመውሰድ ልንገደድ አይገባም ነው። ግን ክትባቱ ያኛው ብቻ ከሆነ በጊዜው ያለው እና ሌሎች ክትባቶች ውጤታማ ባይሆኑ ምና አስገዳጅ ሁኔታ ስለሚመጣ መንግስቶችም አስገዳጅ ሊያደርጉት ይችላሉ ክትባቱን መውሰድ ማለት ነው። ግን የካቶሊክ መሪዎቹም ሰሞኑን ሲናገሩ እንደሰማሁት፣ በጣም አስገዳጅ ካልሆነ በስተቀር ያንን ክትባት ለመውሰድ እንደማይፈልጉ ነው። ግን ይሄ ነገር እንደነገርኩህ፣ ብዙ ወደ ሰባት የሚሆኑ ክትባቶች አሁን ገበያ ላይ ጥናት ላይ አሉ። የመጨረሻ ደረጃ የምንለው ጥናት ላይ ሁሉም የተሰሩበት ማቴሪያል ተመሳሳይ አይደለም። ይሄ የዩኒቨርሲቲ ኦክስፎርዱ ክትባት አቦርትድ ፌተል ሴል ላይን ስለተጠቀሙ ወይንም ደግሞ የወረደ ሕፃን ሴል ላይን ስለተጠቀሙ ከሃይማኖት ጋር ያንን ነገር የመተባበር አይነት ነገር አድርገን ነው የምናስበው አይነት ነገር ነው እሳቤው የሃይማኖት አባቶቹ ያነሱት ማለት ነው ግን እነዚህ ነገሮች አንደኛ የግለሰቡ ምርጫ ጋር የተያያዙ ናቸው። ወደ መጨረሻው አብዛኛውን ሰው ለመጥቀም ሲል እቺን ነገር ማድረግ ይቻላሉ የሚለው ነገር ከሃይማኖት አንጻር እንግዲህ የፐርሰናል ዲሲሽን ነው የሚሆነው። ግን ብቸኛው ክትባት ሆኖ ወደ ገበያ ከመጣ ይቃወሙታል የሚል እምነት የለኝም። መቃወምም ስታስበው ትንሽ ለህብረተሰቡ ከሚያመጣው አደጋ አንጻር ትክክል ላይሆን ይችላል። ግን ከአንድ በላይ ክትባቶች ገበያ ላይ የመቅረብ ፕሮባቢሊቲም ስላለ እሱ ካለ ደግሞ ይሄኛው የችግር ሊፈጠር አይችልም ማለት ነው። ስለዚህ ዞሮ ዞሮ ግለሰቡ ላይ ነው የሚሆነው እና መንግስቶች የሚከተሉት ውሳኔም ላይ ያርፋል። አስገዳጅ ያደርጉታል ወይስ አያደርጉትም? አስገዳጅ ካላደረጉት ደግሞ ሃይማኖት እንደ በቂ ምክንያት ሊቀበሉት ይችላል ወይ የሚለው ነገር እንግዲህ ለወደፊት የምናየው ነው የሚሆነው። አውስትራሊያ ውስጥ ያለው ክትባትን አስመልክቶ እንደዚሁ ምርምር የተደረገ ነው። በኩዊንስላንድ ዩኒቨርስቲም ሆነ ሌሎች ሲድኒ፣ ሜልበርንም እንደዚሁ አለ። ምን ደረጃ ላይ ደርሷል? ሁለተኛ ከሌሎች ሀገራትስ ምን ለየት የሚያደርገው ወይም ደግሞ ተመሳሳይ የሚያደርጋቸው የምርምር ሂደቶች እና የአሰራር ደረጃዎች ላይ ነው ያለው። በአሁኑ ወቅት አውስትራሊያም ክትባቶች ይወጡበታል ተብለው ከሚታሰቡ አገሮች ውስጥ አንዷ ነች። እንዳልከው ዩኒቨርሲቲ ኦፍ ኩዊንስላንድ ጥሩ የሚባል ውጤት ሶ ደግሞ አኒማል ስተዲ ላይ በጣም ጥሩ የሚባል ውጤት ያመጣ ክትባት አግኝተዋል። በዛ ላይ ደግሞ በተጓዳኝ ሰዎች ላይ ሴፍቲውን ለማየት ወይንም ደግሞ ጉዳት እንደማያስከትል ለማየት ያደረጓቸውም ነገሮች እስካሁን ጥሩ ውጤት ያሳዩ ነገሮች ናቸው ያሉት። አሁን ወደ ሶስተኛው፣ ወደ መጨረሻው ስቴጅ ለመሄድ እየተንደረደሩ ያሉበት ሁኔታ ነው ያለው። እሱም እንግዲህ አንድ ተጨማሪ አማራጭ ነው የሚሆነው ከአውስትራሊያም ሊወጣ የሚችለው። ከሌሎቹ ትንሽ ወደኋላ ዘግየት ያለ ነገር ቢሆንም ግን በሚመጣበት ጊዜ ለአውስትራሊያም ሪሰርች ብዙ መልእክት ያለው ነው። በዛ ላይ ደግሞ ለገበያውም የተለየ አድቫንቴጅ ስለሚኖረው ጥሩ እንቅስቃሴ እያደረጉ ያሉበት ሁኔታ ነው ያለው እና ዩኒቨርሲቲ ኦፍ ኩዊንስላንዱ በጣም ጥሩ እየሄደ ያለ ክትባት ነው። በአሁን ሰዓት ፈቃደኛ ግለሰቦችን እየመለመሉ ያለበት ሁኔታ ነው ያለው ማለት ነው ለዚህ ጥናት እንደሚያውቁት ቀደም ሲል በተረጋጋው ሁኔታ ወቅት ትባትን አራተኛ ደረጃ ላይ ለመድረስ እነኝን ቢያንስ ከፕሪክሊኒካል ጀምሮ እስከ አፕሮቨል ድረስ ለመድረስ ወይም ከመጀመሪያው ሙከራ እስከ መጨረሻው ይሁንታ አግኝቶ ለመውጣት ለአመታት፣ አንዳንድ ጊዜም ለአንድ አሰርተ አመት ያክል ጊዜ ሁሉ ሊፈጅ ይችላል። አሁን ግን አጭር በሆነ ጊዜ በአመትና በሁለት አመት ወቅት ውስጥ ይህንን የማድረስ ፍጥነት ላይ ነው ያለው። በአንድ በኩል ከወረርሽኛ አሳሳቢነት ሁለት ሌላ የሚሰጠው ምክንያት ከዚህ ቀደም ከነበረው አሁን ያለንበት የሳይንቲስቶቻችን የምርምር እድገት እና በተለይም ደግሞ የቴክኖሎጂ ውድገት ከፍ ያለ ስለሆነ ፈጥነን እንድንሰራ ያስችለናል የሚል አይነት ምላሽ አለ። ዶክተር ፋውቺን ጨምሮ ይህንን አስተያየት እየሰጡ ነው ያሉት። ሌላው በአንድ በኩል የሚባለው ምናልባትም ፈጥነው ከሚወጡት በመጀመሪያው አካባቢ ይልቅ ዘግይተው የሚወጡት ክትባቶች የተሻለ ጊዜ እና ሰፋ ያለ ሙከራ አድርገው ስለሚሆን ምናልባት ዘግይተው የሚወጡት የተሻለ ውጤታማ ሊሆኑ ይችላሉ የሚል አስተሳሰብም አለ። በዚህ ላይ የእርሱ አተያየት ምንድን ነው? ይሄ በጣም ወሳኙ ነገር ነው። በነገራችን ላይ አሁን ክትባቶች ወይም መድኃኒት መፍጠር፣ አዲስ መድኃኒቶች ወይም ክትባቶች ወደ ገበያ መምጣት ሲባል ከሚጠኑት አብዛኞቹ መድኃኒቶች እና ክትባቶች አብዛኞቹ ያ ማለት ከዘጠና ፐርሰንት በላይ ገበያውን አይቀላቀሉም። አብዛኞቹ ፌል ነው የሚያደርጉት። እንዲሁም ወደ ስድስት ፐርሰንት የሚሆኑት ናቸው ወደ ገበያ ይቀርባሉ የሚል ዳታው የሚያሳየው ማለት ነው። ያ ማለት ምን ያህል ፈታኝ ሂደት እንደሆነ ነው የሚያሳየ። ሁለቱንም የምትፈልጋቸው ዋናዎቹ ነገሮች ሴፍቲ ኤንድ ኤፊካሲ የምንላቸው ወይንም ደግሞ ውጤታማነቱ እና ሰው ላይ አደጋ እንደማያስከትል ማረጋገጥ ዓመታት የሚፈጁ ጊዜያቶች ናቸው። በዛ ላይ ደግሞ የቫይረሱ ባህሪ ራሱ ወሳኝነት አለው። ቫይረሱ በጊዜ ሂደት ይቀየራል። ቫይረሱ ሚቴት ማድረጉ ክትባቱ ላይ ተጽዕኖ ይፈጥራል ወይስ ሳይፈጥርም የሚለው ነገር ይወስነዋል። በዛ ላይ ደግሞ መጠኑ በምን ያህል መጠን ሰተነው ነው ውጤታማ ሊሆን የሚችለው የሚለው ነገር ይወስነዋል። ይሄ ነገር ሲዝናል ይሆናሉ የሚለው ወይንም ደግሞ ክትባት ሰተነው አሁን አንድ ሰው ለምን ያህል ጊዜ ነው ቫይረሱ ሳይዞ መቆየት የሚችለው የሚለው ነገር መታወቅ አለበት ለዚህ ነው አንዳንዶቹ ክትባቶች አሁን አንድ ዶዝ ብቻ ወይንም ደግሞ አንዴ ብቻ ነው የምትወስዳቸው አንዳንዶቹ ደግሞ ሁለቴና ሶስቴ የምትወስዳቸው ክትባቶች አሉ በሽታው ለመከላከል እነዚህ ነገሮች የሚታወቁት ሰው መጠቀም ከጀመረ በኋላ ነው ኦፕቲማይዜሽን የምንላቸ የምንለው ጊዜ አለ ኦፕቲማይዝ ለማድረግ የሚፈጀው ጊዜ አለ የተወሰኑ አመታት ላይ ጥቅም ላይ ከዋለ በኋላ ነው በጣም የሚሰራውን የክትባት አይነት ልታገኝ የምትችለው ማለት ነው። የፍሉ አሁን ሲዝናል ፍሉ ቫክሲን የምንለው እዚህ የምንወስዳቸው ነገሮች ከብዙ አመት መሻሻል በኋላ በየጊዜውም የሚሻሻሉበት ጊዜ አለ። የተለያዩ አይነት ባህር ያላቸውን ቫይረሶችን ለመከላከል ማለት ነው። ቀድሞ የሚመጣው ክትባት ሊሰራ ይችላል፣ ግን ለምን ያህል ሰው ይሰራል የሚለው ራሱ ኮሺየስ የሆነ ኦፕቲሚዝም ነው የሚያስፈልገን። በጥንቃቄ ነው ነገሮችን መረዳት ያለብን በጣም ሙሉ ለሙሉ ተስፋችንንም እዛ ላይ ማድረግ ላይኖርብን ይችላል ማለት ነው። ከዚሁ ጋር ተያይዞ አሁን ያለው አንዱም አነጋጋሪ ጉዳይ የክትባት አሰጣጡስ ዘዴ በምን መልክ ሊሆን ይገባል የሚለው የተለያዩ አስተያየቶች እየተሰነዘሩ ነው። ግማሾች ክትባት ለመውሰድ በሚል በርካታ ሰዎች ወደ ክሊኒኮች አካባቢ በሚሄዱበት ወቅት እንደ ማርከሻ ፍለጋ ሄደው በቫይረሱ ተለክፈው ሊመጡ ወይም ተጠቅተው ሊመለሱ ይችላሉ የሚል ስጋት አለ። በአንድ በኩል አማራጭ ሆኖ የታየው ድራይቭ ስሩ ወይም አሁን ልክ በመኪና ውስጥ ሆነው ሰዎች ኮሮና ቫይረስ ምርመራ እንደሚያደርጉት ክትባቱንም በዛው መልክ ቢሆን የሚል አማራጭ ሀሳቦች ከቀረቡት ውስጥ ነው ወደፊት በምን መልኩ ነው እንዳለ በሚሊዮን የሚቆጠሩ ሰዎችን ክትባት ለመስጠት ቫይረሱ ሳይተላለፍ ያንን ማሰራጨት የሚቻለው ይሄስ እንደ አንድ ተግዳሮት ይታያል ክትባት አሰጣጡ አኳያ ይሄ በጣም ከባድ ፈተና ነው የሚሆነው አብሶ ደግሞ አቅማቸው ውስን ለሆኑ አገሮች ማለት ነው አሁን የኢትዮጵያንም ጨምሮ ሌሎች ታዳጊ የምንላቸው አገሮች ላይ ስትሄድ ፈታኙ ነገር የሚሆነው የመጀመሪያው ለክትባቱ አክሰስ የሚኖራቸው መቼ ነው የሚለው ነው። ክትባቱ ወደ ገበያ በቀረበ በስንት ጊዜ ውስጥ ያገኙታል የሚለው ነው። ምክንያቱም አሁን ካሉት ሁኔታዎች በምንረዳው እነዚህ አቅም ያላቸው ሀገሮች በቀላሉ ወደ እጆቻቸው የማስገባት ነገር ነው የምናየው። ኢቭን አሁን የዩኒቨርሲቲ ኦክስፎርዱን ክትባት እና አሜሪካ፣ ዩሮፕ ያሉ ሀገሮች እና የተለያዩ ሀገሮች ማዘዝ ጀምረዋል። ከሆኑ ማለት ነው የተወሰኑ የሚያስፈልጋቸውን ዶዞች ወደ እኛ ወደ ሎን ሚድል ኢንከም ካንትሪ የምንላቸው ወደ አነስተኛ እና መካከለኛ ገቢ ላላቸው ሀገሮች ጋር ግን ስትሄድ ያንን የማድረግ አቅምም አይኖርም። በዛ ላይ ደግሞ ትልልቆቹ ሀገሮች በሚገዙት ሰዓት ያለው ስቶክ ያልቃል፣ ሰፕላይ ያልቃል፣ አዲስ እስኪመረት ድረስ ማለት ነው። እነዚህ እነዚህ ነገሮች የመጀመሪያው ፈተና ነው የሚሆነው ያንንም ለማስወገድ በሚል ነው የዓለም ጤና ድርጅት አክሴስ ቱ ኮቪድ ናይንቲን ቱልስ ኤሲቲ አክሰለሬተር የሚሉት አላያንስ ፈጥረዋል። ያ ደግሞ እነዚህ ክትባቶቹ ወደ ገበያ በሚቀርቡበት ጊዜ ሁሉንም ተጠቃሚ በሚያደርጉ መልኩ ነገሮችን ለማዳረስ የሚቻልበትን አላያንስ ለመፍጠር ነው እየተሞከረ ያለው ግን በጣም በሚገርም ሁኔታ ኢሮፕ ውስጥ ያለው ሀገሮች የዩሮፒያን ኮሚሽንም ጨምሮ የተለያዩ ሀገሮች ለዚህ ኤሲቲ አክሰለሬተር ፍቃዳቸውን አሳይተው ብር ዶኔት አድርገው ግን በጎንዮች ደግሞ ለራሳቸው የሚሆን ትባቶች ሲያዙ ታያለ። ያ የሚያመላክትህ ምናልባት ይሄ እንደ አለም ነገሮችን አንድ ላይ ለማድረግ የሚደረገው ጥረት በጣም ከባድ ፈተና እንደገጠመው ነው የሚያሳየህ ግን ክትባቱ ተሳክቶ ወደ ታዳጊ ሀገሮች የሚመጣ ከሆነ ኢትዮጵያንም ጨምሮ ማግኘት የምንችል ከሆነ እንዴት ነው ለሁሉም ህዝብ ማዳረስ የሚቻለው ወይንም ደግሞ በጣም ገጠራማ ክፍል ውስጥ ላሉት ሰዎች ነው ማዳረስ የምንችለው የሚለው የከቨሬጅ ወይንም ደግሞ ማ ነገሮችን ለሁሉም የመስጠት ነገር በጣም ትልቅ ጥያቄ ነው። ኮልቼን ይባላል። ቅዝቃዜውን በጠበቀ መልኩ ክትባቶቹ የተፈለገበት ቦታ ላይ እንዲደርሱ ያ ያለው ኢንፍራስትራክቸር በመሰረቱ ውስን ነው። ኢትዮጵያ ውስጥ በቅርብ የተደረገ ጥናት አማራ ክልል ላይ ብቻ የተደረገ አንድ ቦታ ላይ የተደረገ ጥናት እንደሚያመለክተው ከጤና ጣቢያዎች ውስጥ ከሀምሳ በመቶ በታች ናቸው የሚሰራ ፍሪጅ እንኳ ያላቸው ማለት ነው እና ክትባቶቹ ደግሞ በብዛት ከሁለት እስከ ስምንት ዲግሪ ሴልሺየስ ቴምፕሬቸር ላይ ነው ልታስቀምጣቸው የሚገባው አለበለዚያ ውጤታማ እናታቸውን ያጡታል። እና ይሄ ባለበት ሁኔታ እንዴት ነው ለነገሮች ለሰው ማዳረስ የምንችለው የሚለው ነገር በጣም የእኔም ጥያቄ ነው። ትልቁ ፈታኝ ነገር የሚሆንብን ነው። ምናልባት አሁን ለምሳሌ የጤና ኤክስቴንሽን ወርከሮችን በመጠቀም መሬት ላይ ያለውን አሰራር በመጠቀም ነገሮችን ማስፋት የሚቻልበት ነገር ከሆኑ ሊታሰብበትና ያሰፉት ሊጠብቁ የሚገባ ነገር ነው ብዬ ነው ማምነው ግን እንዳልከው ወደ ተዳደጉ ሀገሮች ግን ስንመጣ እንደ ድራይቭ ስሩ ኦልሬዲ አይተነዋል። ነገሮችን ቴስቲንግ የሚያደርጉበት ምናምን በጣም ብዙ ካፓሲቲም አቅሙም አላቸው። በዛ ላይ ደግሞ ኢንፍራስትራክቸሩም አለ እና ነገሮችን አሁን ድራይቭ ስሩም ማድረግ ሊቻል ይችላል። ወይም ደግሞ ቤት ለቤት ማድረግ የሚችሉበት አቅም ያለበት ነገር ነው ያለው። በዛ ላይ ደግሞ የበሽታ ስርጭቱ ራሱ እየቀነሰ ያለበት ሁኔታ ስላለ ያ ያልነው አይነት አደጋ ትንሽ እየቀነሰ ነው አነስተኛ ነው የሚሆነው ከታዳጊ ሀገሮች ጋር ስናወዳድረው አሁን አፍሪካ ላይ በጣም ከስርጭቱም ስታይ ትንሽ ደግሞ ስርጭቱ እንደዚሁ እንዳለ የሚቆይ ከመምሰሉ አንጻር በጣም ከባድ ፈተና ነው የሚገጥመን እና ክትባቱን ከማግኘት ጎን ለጎን ክትባቱን እንዴት ማዳረስ እንደሚቻል ከአሁኑ ሊታሰብበት፣ በተለይ ደግሞ መሬት ላይ ከተዘረጉት የጤና አሰጣጥ ስርዓቶች በመነሳት እንዴት ይህንን ነገር ማዳረስ እንችላለን የሚለውን በጣም ሊታሰብበት የሚገባ ነገር ነው። ከሳም ኢትዮጵያ አዲስ ዓመት ከ2012 ወደ 2013 ለመሻገር ተቃርበን ያለንበት ጊዜ ነው። ዋዜማ ላይ ነው ያለነው። ከተከታታይ በዓሎች አሉ። የዘመን መለወጫና ቀጥሎ የመስቀል በዓል አለ። በርካታ ሰዎች የሚሰባሰቡበት ብዙ ሰው እርድ የሚሆኑ ፍየሎች፣ ዶሮ የመሳሰሉት ነገሮች ወይም በግ ለዚሁ ለቅርጫ የሚሆኑ ፍለጋ የሚወጡበት ነው። በሰፋ ያለ ገበያ እና ብዙ ሰው ወደ ገበያ የሚወጣበት ጊዜ ነው። ባለፈው በፋሲካ ወቅት እንደዚሁ በርካታ ሰዎች ጭምብል ሳያ ሳያደርጉ ብዙ ሰዎች ገበያ ላይ ወጥተው ነበር። ያ ለመስፋፋቱ አንድ ምክንያት እንደሚሆን ተደርጎ ተገምቶ ነበር። ሁን ባለው ሁኔታ ኢትዮጵያ ውስጥ የኮሮና ቫይረስ በበሽታ የተያዙ ሰዎች በእለት ከአንድ ሺህ በላይ ያለፈበት ጊዜ ላይ ደርሰዋል። ሀሳቢ ነው። እንደ ቀድመው አይደለም። በዚህ ለመጪው የእንቋጣሽ እና የመስቀል በዓል ላይ ኢትዮጵያውያን በተለይ አገር ቤት ያሉ ሰዎች ምን አይነት ጥንቃቄ ሊያደርጉ ይገባል? እዚህም አውስትራሊያ ውስጥ ያሉትን ጨምሮ ይላሉ፣ መልእክቱ ምን ይሆናል? በጣም ጥሩ ጥያቄ ነው። ሁላችንም አሁን ያለው ሁኔታ ኢትዮጵያ ውስጥ የሚያሳስበን ሁኔታ ላይ ነው ያለው። እንዲሁም ምናልባት ሪፖርት እየተደረገ ያለው ቁጥር ሊያንስ እንደሚችል ነው የሚገምተው ከእውነታው ማለት ነው። ይሄ ባለበት ሁኔታ የተፈጠረውም ትንሽ አለመረጋጋት፣ ከእሱ ጋር ተያይዞም ያለ የመዘናጋት ነገሮች ተፈጥረዋል እና ልክ ከዛ በኋላ ነው አሁንም ኬዞች በጣም እየጨመሩ ያሉት። ሰው ከዚህ በፊት የነበረው ኢትዮጵያ ጤና ሚኒስቴርም ጨምሮ የተለያዩ ሚዲያዎችንም ጨምሮ ኮቪድ ናይንቲን እንደ ሜጀር ኢሹዋቸው በጣም ጥሩ ሜጀር ኢሹ አድርገው ኮሚኒኬት ሲያደርጉ ነበር እስከ አለመረጋጋት እስከተፈጠረበት ጊዜ ድረስ ማለት ነው። ልክ ከዛ በኋላ ግን አሁን ስናየው የመዘናጋት ነገር አለ፣ ከባለሙያዎቹም ከሕዝቡም አንፃር ማለት ነው። ስለዚህ መልእክቱን ደጋግሞ በሚዲያዎች የማስተላለፍን ሚና አሳንሰን ልናየው አይገባም። ሲደጋገም ትርጉም የሌለው ይመስለናል፣ ግን ህዝቡ ያንን ያስፈልገዋል። የትም ሀገር ላይ በጣም ቁጥሩ በበዛ ሁኔታ መሰባሰብ፣ አካላዊ ርቀታችንን አለመጠበቅ፣ እነዚህ ነገሮች ደግመን ደጋግመን ለሰቡ መልእክት ማስተላለፍ፣ በተገኙት አጋጣሚዎች ሁሉ መልእክቱን ማስተላለፍ። የጥበቃ ሰዎች ደግሞ ይሄንን ነገር በተቻላቸው አቅም መሬት ላይ እንዲወርድ መርዳት መቻል አለባቸው ብዬ ነው ማምነው። በዓሎች ልናከብር የምንችለው እኛ ጤነኛ እስከሆንን ድረስ ነው። እና በዚህ ዓመት እንኳ ተጠንቅቀን ነገሮችን እኛን እንኳ ባይሆን፣ ሌላ ሰውን አደጋ ላይ በማይጥሉ ሁኔታ ነገሮችን ማስፈጸም መቻል አለብን። ምክንያቱም ይሄን ዓመት ስናልፍ ነው የሚቀጥለውን ዓመታት በዓል ልናሳልፍ የምንችለው እና ያለ መልእክት በተቻላችሁ መጠን ርቀታችሁን ጠብቃችሁ እርስ በርስ ተሳስባችሁ ማስክ ማድረጉም ድንብል ማድረጉን ሳትረሱ በዓልን ማሳለፍ ይቻላል ብዬ ነው ማምነው። ያለ መልእክት ከሳሁን መልካም። ዶክተር ውብሸት ተስፋዬ በካምብራ ዩኒቨርሲቲ የመድኃኒት አጠቃቀም ተመራማሪና በአውስትሬልያ የኢትዮጵያውያን ተመራማሪዎች ኔትወርክ አባል ስለ ቃለ ምልልሱ እናመሰግናለን። ከሳሁን እጅግ በጣም አመሰግናለሁ ለግብዣው። በጣም እያደረክ ላለውም ነገር በጣም እናመሰግናለን። ንኪ ዩ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።